የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች የማክሰኞ ታኅሳስ 14 2012 ዓ ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። የዛሬ ምሽት ዘገባችን የጥላቻ ንግግርና ሐሰተኛ መረጃ ስርጭት መከላከያና መቆጣጠሪያ ረቂቅ አዋጅ ላይ እያተኮረ ነው። የጥላቻ ንግግርና ሐሰተኛ ንግግር ስርጭት መፍትሄ ካልተበጀለት ለሀገር ሰላም ደህንነት፣ እንዶ አጠቃላይ ለውለት እንቅስቃሴ ዘላቅና ትልቅ አደጋ እንደሚያመጣ ግልጽ ነው። ይህን ፕራክቲካል እያየ ነው። የፌዴራል ጠቅላይ አቃቢ ህግ ቃል አቀባይ አቶ ዝናቡ ቱኑ ናቸው። የኢትዮጵያ የህግ ባለሙያዎች ለሰብአዊ መብት ዋና ዳይሬክተር አቶ አማሀ መኮንን ሀሳብ አላቸው። ተቋማቱ ሆን ብለው ይህን ህግ የተለየ አመለካከትን ለማፈን ሊጠቀሙበት ይችላል ባይባል እንኳን አቅማቸው ካላቸው አቅም አንጻር እንዲህ አይነት በጣም ሴንሲቲቭ ሻርፕ የሆነ ህግ በዚህ ጊዜ ማውጣት በጣም አሳሳቢ እና ሰፊ ውይይት መደረግ ያስፈልጋል ብዬ ነው ማስበው። የኢትዮጵያ ሰብዓዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለስ ምን ይላሉ? ጥያቄውና ስጋቱ መነሳቱ ተገቢ ነው። በሌላ በኩል ግን መንግስት ደግሞ ለመውሰድ እየፈለገ ያለው እርምጃ ምክንያቱ ምን እንደሆነ ይታወቃል። ስለዚህ ከዓለም አቀፍ ህግ ድንጋጌዎች ባልወጣ መልኩ ስለሆነ ገደብ መቀመጥ ያለበት ሀሳብን በነጻነት የመግለጽ መብት ላይ በጥንቃቄ ተፈትሾ መቀረጽ አለበት ብዬ እስማማለሁ። የህግ ባለሙያ አስተያየትም ይዘናል። አብራችሁን ቆዩ። ሌሎች ለምሽቱ ያዘጋጅናቸውን በርካታ ዘገባዎችም ታዳምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩ አብረናችሁ እናመሻለን። በቅድሚያ ግን አጫጭር ዜናዎችን እናስደምጣችሁ። የኢትዮጵያ የባህል ቡድን በኤርትራ የተለያዩ ከተሞች ያደረገውን የመጀመሪያ የባህል ዝግጅት አጠናቆ ዛሬ ታኅሳስ 14 ወደ ሀገሩ ተመልሰዋል። የባህል ቡድኑ በከረን ምጽዋና አስመራ ያሳየው የባህል ዝግጅት ውጤታማና የታሰበለትን ዓላማ ያሳካ እንደነበረ የቡድኑ አባላት ወደ ሀገራቸው ከመመለሳቸው በፊት ለቪኦኤ ተናግረዋል። የህዝቡ አቀባበልና እንክብካቤም በቀጣይ ሌላ ሥራ ይዘን እንድንመጣ መንገድ የሚከፍት ነው ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በዛምቢያ የነበሩትን አምባሳደሩን መልሰዋል። ዳንኤል ፉትን ከአምባሳደርነታቸው እንዲነሱ የወስነው ዛምቢያ የተመሳሳይ ጾታ ግንኙነት የፈጸሙ ፍቅረኞችን ማሰሯን አጥብቀው ከተቹ በኋላ መሆኑ ተገልጸዋል። የዛምቢያ ፕሬዚዳንት ኤድጋር ሎንጎ ከአሁን ወዲያ ከእኚህ አምባሳደር ጋር መስራት አልፈልግም በማለታቸው የውጭ ጉዳይ ሚኒስትሩ የአምባሳደሩ ከእንግዲህ እዚያ መቆየት ምክንያታዊ አይሆንም ከሚል ድምዳሜ ላይ መድረሱን አመላክተዋል። ሰሜን ምስራቃዊ ሱሪያ ውስጥ የሚካሄደው ጦርነት በአስቸኳይ እንዲቆም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አሳስበዋል። በባለፈው ሳምንት የአገሪቱ መንግሥት በአካባቢው በከፈተው ጥቃት በብዙ አስር ሺዎች የተቆጠረ ሕዝብ ከመኖሪያው ተፈናቅሏል። ወታደራዊ ጥቃቱ ግዙፍነትና ሲቪሎች መኖሪያቸውን እየጣሉ ወደ ሰሜኑ የሀገሪቱ ክፍል የሚሸሹበትን መስመርም እየደበደበ ነው የሚሉ ዘገባዎች ዋና ጸሐፊው እንዳሳሰቧቸው ትናንት ቃል አቀባያቸው ያወጡት መግለጫ አመላክተዋል። የሶሪያ መንግሥት የእርስ በርስ ጦርነቱ ከተቀሰቀሰበት እንደ ኤሮፓያን አቆጣጠር ከ2011 ዓ ም ወዲህ ሽምቅ ተዋጊዎች ከያዟቸው ግዛቶች አሁንም በእነሱ እጅ ያለች የመጨረሻዋ የሆነችው ኤድሌብን ለማስለቀቅ እየሞከረ ይገኛል። አድማጮች ለአሁኑ ያሉን አጫጭር ዜናዎች እነዚህ ናቸው። ዝርዝር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሸጋገር። የካቢና B.O.A. ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ሙዚየም እያስተናገድናችሁ እንቆያለን። አሁን ወደ ቀዳሚው ርዕሳችን እንሻገር። የጥላቻ ንግግርና ሐሰተኛ መረጃ ስርጭት መከላከያና መቆጣጠሪያ ረቂቅ አዋጅ ተጨማሪ ውይይት ሳይደረግበትና ሳይከለስ ባለበት ሁኔታ ከጸደቀ ሐሳብን የመግለጽ ነፃነትን ይጋፋል ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሁማን ራይትስ ዋች አስታወቀ። የረቂቅ አዋጁ አቀራረጽና የቋንቋ አጠቃቀሙ ለትርጉም ክፍት የሆኑ አረፍተ ነገሮች በማካተቱ ሐሳብን በመግለጽ ነጻነት ላይ ገደብ ሊጥል ይችላል በማለት በአገር ውስጥ የሚገኙ የሰባዊ መብት ተከራካሪ ድርጅቶችም ስጋታቸው ሏል። የፌዴራል ጠቅላይ አቃቢ ህግ በበኩሉ አዋጁ ዜጎችን ከጥቃት ለመታደግ ታሳቢ ተደርጎ የተረቀቀና አስፈላጊ ነው ብሏል። ጽዮን ግርማ በዚህ ዙሪያ ያጠናቀረችው ዘገባ እንደሚከተለው ይሰማል። በፌዴራል ጠቅላይ አቃቢ ህግ ጽህፈት ቤት ተረቆ በሚኒስትሮች ምክር ቤት ጸድቆ በህዝብ ተወካዮች ምክር ቤት ውይይት ከተደረገበት በኋላ ለዝርዝር እይታ ለህግ ፍትህና ዲሞክራሲ ጉዳዮች ቋሚ ኮሚቴ የተመራው የጥላቻ ንግግርና ሀሰተኛ መረጃ ስርጭት መከላከያና መቆጣጠሪያ ረቂቅ አዋጁ ግልጽነት የጎደለው ህገወጥ የሚባሉት ጉዳዮች በግልጽ ያልሰፈሩበትና ለትርጉም ክፍት የሆኑ አንቀጾች የተካተሉ የሚያካትቱበት መሆኑ ለፖለቲካ ጥቅም ሲባል ዜጎችን ለማፈን ተግባር ሊውል ይችላል የሚል ስጋት እንዳለው የገለጸው ዓለም አቀፉ የሰብአዊ መብት ተቋም ሂዩማን ራይትስ ዎች አዋጁ ከወዲሁ ማሻሻያ እንዲደረግበት አርብ ዕለት ባወጣው መግለጫ አሳስቧል። የድርጅቱ ከፍተኛ አጥኒ ላቴሻ ባይደር በዚሁ መግለጫ ላይ በሰጡት አስተያየት አዋጁ ከስሙ ጀምሮ ለትርጉም ክፍት የሆነ፣ ቀጣው ጉዳይ የትኛው እንደሆነ በግልጽ ያልተቀመጠ፣ ሁለት ግለሰቦች በማህበራዊ ትስስር መድረኮች የውስጥ መልእክት መለዋወጫ የሚያደርጓቸውን የመልእክት ልውውጦች ጭምር እንደ ወንጀል የሚያስቆጥር አንቀጾች የተካተቱበት እንደሆኑ ተናግረዋል። መንግስት በአገሪቱ የተከሰቱ ቀውሶችን ለመግታት በሚል ያረቀቀው ይህ አዋጅ ችግሩን ከማቃለል ይልቅ በመናገር ነጻነት ላይ ገደብ ሊያደርግ ይችላል ያሉት ላቲሺያ ለዚህ ችግር መፍትሄ የተባለ አፋኝ አንቀጾችን በማካተት አዋጅ ከማውጣት ይልቅ ችግሮቹን ለመፍታት ህብረተሰቡን ማስተማር የተሻለ አማራጭ ነው ብለዋል። አዋጁም ከመጽደቁ በፊት መሻሻል እንዳለበትም አሳስበዋል። በዚህ አዋጅ ላይ በቅርቡ ኢትዮጵያን የጎበኙት የተባበሩት መንግስታት ድርጅት ልዩ መልእክተኛ ዴቪድ ኬይ አዋጁ ሀሳብን በመግለጽ ነጻነት ላይ ጥላ ሊያጠላበት ይችላል የሚል ስጋታቸውን አጋርተው ነበር። ይህን አዋጅ ያረቀቀው የፌዴራል ጠቅላይ አቃቢ ህግ ቃል አቀባይ አቶ ዝናቡ ቱኑ ረቂቅ አዋጁ የዜጎችን ደህንነት ለማስጠበቅ የተረቀቀ እና እስካሁንም ብዙ ውይይት የተደረገበት አሁንም በውይይት ላይ ያለ ነው ይላሉ። መብቱ ላይ የሚጣለው ገደም አላማ የገደቡ አስፈላጊነትና ተመጣጣኝነት በጥንቃቄ መርምሮ አመዛዝ ነው። ታም በነጻነት የመግለስ መብት ላይ የህግ ገደብ ማስቀመጥ በዲሞክራሲ ሀገራትም ተቀባይነት ያለውን የተለመደ አሰራር በሆኑ በሀገራችን ኢትዮጵያም አለው። አሁን የዲሞክራሲ ስርዓት ግንባታ የተጠናከረ የእንቅስቃሴ የተጠናከረ የሚሄድበት ሁኔታ ካለው ጋርም ታይዘው ልምዱም አሰራሩም ከዲሞክራሲ ስርዓቱ ማጠናከር ጋር ብቻ እንደሆነ ታሳቢ ተደርጎ የተወሰደበት እውነታ ነው አለ። ይህም እውነታ ሆኖ በተለይ አሁን ካለው ፖለቲካዊ ነጻነት እየተበራከተ መጣው የጥላቻ ንግግርና ሀሰተኛ ንግግር ስርጭት መፍትሄ ካልተበጀለት ለሀገር ሰላም ደህንነት፣ እንደ አጠቃላይ ለለውጡ እንቅስቃሴ ዘላቅና ትልቅ አደጋ እንደሚያመጣ ግልጽ ነው። ይህን ፕራክቲካሊ እያየ ነው ሰው። በርካታ ዜጎቻችን በዚሁ ሀሰተኛ በሆኑ ጥላቻ ባዘሉ ንግግሮች፣ ሀሰተኛ በሆኑ መረጃዎች፣ ከምንም በላይ ማህበራዊ ሚዲያዎቹ ከበሚሰራችበት አግባብ የሕይወት መጥፋትም አካባቢ መፈናቀልም የአካልም አጠቃላይ ስነ ልቦና በማህበረሰቡ ውስጥ ከባድ ስነ ልቦና ችግሮችን እንዳመጣም ይታወቃል። መስ እነዚህ ነገሮችን መከላከል የግድም ነው። አቶ ዝናቡ ትኑ በዓለም አቀፍ የሲቪልና የፖለቲካ መብቶች ቃል ኪዳንም ቢሆን ሀሳብን የመግለጽ መብት ከኃላፊነት ጋር እንደሚመጣ በግልጽ ይደነግቃል ብለዋል። በረቂቅ አዋጁ ላይ የጥላቻ ንግግር ትርጉም በሚል የተቀመጠው የሌላን ሰው ወይም የተወሰነ ማህበረሰብ ብሔርን፣ ሃይማኖትን፣ ጾታን፣ ወይም አካል ጉዳተኛን መሰረት በማድረግ ጥላቻን ወይም መድሎን የሚያበረታታ ንግግር ይለዋል። ዜግነትን፣ ስደተኝነትን ቋንቋን ውጫዊ ገጽታን እንደ መጥፎ መስሎ የሚያንኳስስ የሚያስፈራራ ለጥቃት የሚያነሳሳና ጥላቻ አዘል ጽሁፎችን በመልእክት ማስተላለፍ በጽሁፍ ማሰራጨት ብሮድካስት በማድረግና ማህበራዊ ሚዲያ ላይ ማሰራጨት በድምጽእና በቪዲዮ ጭምር ለሰዎች ማስተላለፍ የጥላቻ ንግግር በሚል በአዋጁ ተቀምጧል። ሆን ብሎ ሐሰተኛ መረጃን ማሰራጨት ማጋራት ወንጀል መሆኑን ረቂቁ ይደነግጋል። ድንጋጌዎቹን የተላለፈም በገንዘብና በእስር እንደሚቀጣ ሰፍሯል። የኢትዮጵያ የህግ ባለሙያዎች ለሰብአዊ መብት ዋና ዳይሬክተር ኢትዮጵያ አሁን ካለችበት ሁኔታ አንጻር አዋጁ አስፈላጊ እንደሚመስል ጠቁመው፣ ነገር ግን እንዲህ ያለው አዋጅ አፋኝ እንዳይሆን በጥንቃቄ ሊታይ ይገባል ብለዋል። ባለፉት በርካታ ዓመታት በጣም በአፈና ውስጥ የነበረ አገር ነው። በአፈና ውስጥ የነበረ ህዝብ ነው። ብዙዎች እንደሚሉት እኔም እንደማምንበት ለውጡ ድንገተኛ ነው። ዝግጅት ተደርጎበት አስቀድሞ ተቋማት ተገንብተው የህግ ማዕቀፎች በሚገባ ተዛ ተዘጋጅተው የመጣ ለውጥ ስለለም በድንገት ነው የመጣው። ህዝቡም አልተዘጋጀም፣ መንግስትም አልተዘጋጀም። ስለዚህ በዚህ ምክንያት በተለይ ህዝቡ በነፃነት የመኖር ልምምድ ያልነበረው በዲሞክራሲ ባህል፣ ሰብአዊ መብቶች ዋጋ በመስጠት ባህል ውስጥ ልምምድ እያደረገ የኖረ ህዝብ አይደለም። እንዳየነው ለውጡ እንደመጣ በጣም በርካታ ቀውሶች ተፈጥሯዋል። ዛሬም ድረስ ሰፊ ችግር አለ። ችግሩን ከሚያባብሱት ነገሮች አንደኛው ነገር ይሄ የጥላቻ ንግግር በብሔር ላይ፣ በሃይማኖት ላይ፣ በማንነት ላይ የተመሰረቱ በተለይ ማህበራዊ ሚዲያን በመሰረት ያደረጉ በጣም ለግጭት የሚጋብዙ ንግግሮች፣ አገላለጦች ይሄ መሬት ላይ ያለ እውነት ነው። እንግዲህ ይህን ችግር እንዴት ይፈታ ሲባል መንግስት የመረጠው መንገድ በህግ ለመገደብ ነው የጥላቻ ህግ እና ዲስኢንፎርሜሽን ህግ ያው የመጀመሪያው አይደለም። በኢትዮጵያ በዓለም ላይ በርካታ ሀገሮች ውስጥ አለ። አሁን የሚያሳስበው ይሄ የጥላቻ ህጉ ልክ እንደ ስራ ላይ እንዳለው የጸረ ሽብር ህጉ በቀላሉ አቢዩዝ ሊደረግ የሚችል በተለይ ደግሞ ምናልባት እንኳን አሁን ተቋማቱ ሆን ብለው ይህን ህግ የተለየ አመለካከትን ለማፈን ሊጠቀሙበት ይችላል ባይባል እንኳን ከአቅማቸው ካላቸው አቅም አንጻር እንዲህ አይነት በጣም ሴንሲቲቭ ሻርፕ የሆነ ህግ በዚህ ጊዜ ማውጣት በጣም አሳሳቢ እና ሰፊ ጥንቃቄ ሰፊ ውይይት መደረግ ያስፈልጋል ብዬ ነው ማስ። አቶ አመሀ አዋጁን ተቻክሎ ከማውጣት ይልቅ ለጥላቻ ንግግሮች ምንጭ የሆኑትን ማህበራዊና ፖለቲካዊ ሁኔታዎች ላይ መስራት መቻል እንዳለበት ይጠቁማሉ። ለዚህም መንግስት፣ የዴሞክራሲ ተቋማት፣ የበጎ አድራጎት ድርጅቶች በጋራ ህብረተሰቡን በማስተማርና ብሔራዊ እርቅም ማድረግ ያስፈልጋል ብለዋል። አዋጁም ሆነ እንዲህ ያለ ህግ ሲወጣ አፋኝ አለመሆኑን ለዴሞክራሲ ስርዓት ግንባታም አስተዋጽኦ የሚያበረክት መሆኑን ማረጋገጥ ያስፈልጋል ይላሉ። በአዲስ አበባ ዩኒቨርሲቲ የህግ ትምህርት ክፍል ረዳት ፕሮፌሰር እና የሚዲያና የኮምፒውተር አዋጅ በማርቀቅና በማሻሻል ሂደት ላይ የተሳተፉት ዶክተር መሰንበት አሰፋ በበኩላቸው የአዋጁ አስፈላጊነት ላይ እምነት አላቸው። ሁለቱንም ነገር ማየት አለብን፣ በጎ ነገሩንም መጥፎ ነገሩንም ብዬ አስባለሁ አለ ማንኛውም ህግ አድሬስ የሚያደርጋቸው ማህበራዊና ፖለቲካዊ ጉዳዮች ይኖራሉ። ስጋት የሚመጣው ከህጉ ይዘት ብቻ አይመስልም። አብዛኛው ከህጉ ይዘት አይደለም። እኔ አሁን የህጉን ይዘት በደንብ ለማየት ሞክሬያለሁ እና መጥፎ ህግ አይደለም። ህጉን እንደ ህግ እንደ ህግ ባለሙያ ሳየ ችግሩ የሚመጣው ግን ኢትዮጵያ ውስጥ እንደዚህ አይነት አሁን የጥራቻ ንግግር የሆኑ የተረሽት ህግ በተለይ ፖለቲካዊ ይዘት ያላቸውን ነጻነቶች በከፍተኛ ሁኔታ ሊጎዱ ስለሚችሉ የዲሞክራሲ ስርአቱ በጣም ጠንካራ ባልሆነበት ሀገር እሱ ሪስክ አለ። የዲሞክራሲ ስርአቱ በሚጠይቀው መልኩ ደረጃ ደርሷል ብለን በሙሉ ልብ መናገር አንችልም። የፖለቲካ ስርአታችንም እንደዚሁ ለውጦች አሉ። በጣም ተስፋ የሚሰጡ ነገሮች አሉ። ነገር ግን በጎ ነገሩን ደግሞ ስታይ ምንድን ነው የጥላቻ ንግግር አሁን ኢትዮጵያ ውስጥ ባለው የፖለቲካ አሁን ያለው ሁኔታ የሚያሳየው በተወሰነ መልኩ የህግ ማዕቀፍ ሊኖሩ ይገባል። ዶክተር መሰንበት ገና ወደፊት በአፈጻጸም ላይ አፋይ ሊሆን ይችላል የሚለውን ስጋት አይቀበሉትም። ከወዲሁ እንደዛ የምናስብ ከሆነ ተስፋ የለንም ይላሉ። ዲሞክራሲውንም ነጻነቱንም ኢንፎርም እናደርገው በህግ ብቻ አለ ሲቪል ሶሳይቲዎች አሁን በተወሰነ ደረጃ ይማሰቡ። ስለዚህ መንግስት አላግባብ ህጎች ተደርጎ መግለጫ ሊያወጡ ይችላሉ የኢትዮጵያ ሲቪል ሶሳይቲዎች ፎረም አለ የጋዜጠኞች ማህበር አለ ጭራሽም አይውጣ የሚለውን ክርክር እኔ ብዙም አልቀበለው በዛ ምክንያት ዞሮ ዞሮ ህግና ፖለቲካ በጣም የተያዘ ነገር ነው ሆን አንድ ነገር መርሳት ይ ህግ ሁሉንም የማህበረሰብና የፖለቲካ ችግራችን አይፈታል የፖለቲካ መፍትሄ የሚያስፈልጋቸው የፖለቲካ ጉዳዮች አሉ ህግ የህግ መፍትሄ የሚያስፈልጋቸው የህግ ጉዳዮች አሉ የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ በበኩላቸው በአዋጁ አስፈላጊነት ላይ እምነት አላቸው ነገር ግን የአዋጁ አቀራረጽና የቋንቋ አጠቃቀሙ ላይ ክፍተት መኖሩን ስማማሉ እንግዲህ የዚህ ነገር መነሻ እንደሚታወቀው ኢትዮጵያ ውስጥ አሁን በማህበራዊ ሚዲያ አጠቃቀም ላይ አሳሳቢ ችግር ታይቷል፣ እና ያንን በተለይ የሐሰተኛ መረጃ በማሰራጨትም ሆነ ማህበራዊ ሚዲያን ለጥላቻ አላማ እና ለመጥፎ የአመፅ ቅስቀሳ የማዋል አዝማሚያ ኢትዮጵያ ውስጥ ታይቷል። ስለዚህ ይህ ሁኔታ አሳሳቢ ስለሆነ መንግስት ይህንን ጉዳይ ሊያስተዳድር የሚችል አንድ አይነት የህግ ማዕቀፍ ሊኖር ይገባል የሚል ሀሳብ መኖሩ በራሱ ስህተት አይመስለኝም። ነገር ግን ብዙ ጊዜ የጥላቻ ንግግር ወይም ሐሰተኛ መረጃ የሚባል ጉዳይን ለማስተዳደር በዓለም ላይ የሚወጡ ህጎች በሙሉ በጣም በከፍተኛ ጥንቃቄ ካልተቀረጹ ከጥቅማቸው ይልቅ ጉዳታቸው ያመዝናል እና አሁን ኢትዮጵያ ውስጥም የተዘጋጀው ረቂቅ ህግ አቀራረጹ እና የቋንቋ አጠቃቀሙ ትንሽ ሰፋ ብሎ የተጻፈ ስለሆነ ይህ በስራ ላይ አዋዋል ላይ ችግር ሊፈጠር ይችላል። ስጋት መነሳቱ ተገቢ ይመስለኛል። በጥንቃቄ መቀረጽ መቻል ስላለበት ማለት ነው። ስለዚህ ጥያቄውና ስጋቱ መነሳቱ ተገቢ ነው። በሌላ በኩል ግን መንግስት ደግሞ ለመውሰድ እየፈለገ ያለው እርምጃ ምክንያቱ ምን እንደሆነ ይታወቃል። ስለዚህ ከዓለም አቀፍ ሕግ ድንጋጌዎች ባልወጣ መልኩ ስለሆነ ገደብ መቀመጥ ያለበት ሀሳብን በነፃነት የመግለጽ መብት ላይ በጥንቃቄ ተፈትሾ መቀረጽ አለበት ብዬ እስማማለሁ እኔም። ይህ አዋጅ ሀሳብን የመግለጽ ነጻነትን ሊያፍን ይችላል የሚል ስጋት ካላቸው ከዓለም አቀፉ የሰብአዊ መብት ተሟጋች ሁማን ራይትሶች እና ከተባበሩት መንግስታት ልዩ መልእክተኛ ዴቪድ ኬ በተጨማሪ በመብት ዙሪያ በመስራት ልምድ ባላቸው ወጣቶች በቅርቡ የተመሰረተው የመብቶችና ዴሞክራሲያዊ ብልጽግና ማዕከል በተዘጋጀው ውይይት አዋጁ አፈናን ሊያስከትሉ የሚችሉ አንቀጾች የተካተቱበት ነው የሚል ውይይት ተነስቷል። በምሳሌነትም ከዚህ ቀደም ዜጎችን ለማፈን ስራ ላይ ከዋለው የጸረ ሽብር አዋጁ ጋር ያመሳሰሉታል። የፌዴራል ጠቅላይ አቃቤ ሕግ አቶ ዝናቡ ቱኑ ግን ይህንን ስጋት አጣጥለውታል። እኔ አሁን በጣም ኮምፕሊት የአሳብ ልዩነት ከዚህ ጋር ያለኝ ነገር ምንድን ነው የሕጉ አስፈላጊነትና ፕራክቲካላ አሁን አገሪቷ ያለችበትን ነገሮችን በሚገባ እነዚህ አካላት ከተረዱ በኋላ ሕጉ ተፈጻሚነቱ ሲመጣ በሌላ አንግል ሊተረጎማል ብሎ መደምደም ተገቢ አይደለም የሚል መነሻ ነው አለ። እይታው መስተካከል ይቻል አለበት። ከዚህ ቀደም ነበረው የጸረ ሽብር አዋጁ ትክክል ነው፣ የፖለቲካ ጆታ ውሏል፣ የስ የአጠቃላይ ዜጎችን ሰብአዊና ዲሞክራሲያዊ መብቶችን አፍኗል፣ የስ ምንም ሊውነት የለንም። ሁልጊዜ ሀገሪቷ በእንደዚህ አይነት የጸረ ዲሞክራሲ ስርዓት ውስጥ ትራመዳለች፣ ወደፊትም ብሎ

እውነተኛ የሆነው የፌዴራሊዝም ስርዓቱ ለመከተል ሀገሪቷ የጀመረችው እና የዲሞክራሲ ስርዓት ግንባታችን ላይ ቁርጠኛ አቋም ይዛ እየተንቀሳቀሰችው ባለችበት ሀቅ በሀር ይሄ ይተረገማል ነው። በባለፈው ጉዳዮች መነሻ አድርገን ወደ ፊት ልትረጉሙ ይችላሉ ተብሎ የሚወሰድ ከሆነ በሀገሪቷ የእድገት ጎዳና እና የፖለቲካ ስርዓት ግንባታ የመጠራጠር የሚባለችው ይሄ ጥርጣሬ ለምን ይመጣል? አደለምን መነሻ ምክንያቱም መለፍንበቸው ብዛቶች የተጓዝንባቸው ሂደቶች እነሱን ጥርጣሬ እንዲወልዱ ዜጎች በሀገሪቷ የህግ ስርዓት እንቅስቃሴዎች በሀገሪቷ ፍትህ ስርዓቱ ላይ በሀገሪቷ አጠቃላይ የፍትህና ርትዕ ጉዳዮች ላይ እምነታቸው እየሸረሸረ የመጣበት ሁኔታ ስለነበረ ጥርጣሪያው ከዚህ አንጻር ተገቢ ነው። ግን አሁንም እንደዛ ነው የሚተረጉሙት ብሎ መደምደም ተገቢም ስላልሆነ እና መነሻው የሚያግባባን ከሆነ የህግ አተረጓጎሙና አፈጻጸሙ ህጉ ባስቀመጠው አግባብ ብቻ ነው የሚቀጥለው። የምለው ነገር ላይ በሚግባባ ጥሩ ነው የሚል ሐሳብ ስላለኝ ነው። አቶ አማሀ መኮንን በበኩላቸው በአቃቢ ሕግ በኩል ረቂቅ አዋጁን በማዘጋጀት አሁን ባለው አሰራር ጊዜ ወስዶ መወያየት ወይም ሐሳብን ያለመቀበል ችግር ይኖራል ብለው እንደማያምኑ ገልጸው ስለዚህም የመብቶችና ዴሞክራሲ ብልጽግና ማዕከልን ጨምሮ አዲስ እየተመሰረተ ባለው ጥምረት አማካኝነት ባለሙያ ተመድቦ የሁማን ራይትስ እና የተባበሩት መንግስታት ድርጅት መልክተኛ ሐሳብንም አካተው ሌሎች አስተያየቶችንም ሰብስበው ውይይት ለማድረግ ከመጪው ቅዳሜ ቀጠሮ መያዙን ገልጸዋል። በመጨረሻም ሊሞሉ ይገባቸዋል የሚሏቸውን ክፍተቶችና ሊደረጉ ይገባል ያሏቸውን ጥንቃቄዎች ለመንግስት እንደሚያቀርቡ ተናግረዋል። የአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ ካለፈው ጳግሜ ስድስት ጀምሮ በድሬዳዋ ተከስተው በነበሩ ግጭቶች ተሳታፊና ተጠቂ የነበሩ ሁሉም መንደሮች የሚሳተፉባቸው ሰፊና ተከታታይ የእርቅ መርሃ ግብሮች መዘጋጀታቸው ተሰምተዋል። የእርቅ መርሃ ግብሩ ግን በወንጀል ተጠርጥረው በቁጥጥር ስር የዋሉና ወደፊትም ሊውሉ የሚችሉትን የሚመለከት እንዳልሆነ አቃቤ ሕግ አስታውቋል። እርቁን የሚያስፈጽሙ የሀገር ሽማግሌዎች የሃይማኖት አባቶችና የየመንደር ተወካዮች ሂደቱን ስለሚመሩበት ሁኔታ በድሬዳዋ ቅርንጫፍ ማብራሪያ ተሰጥቷቸዋል። አዲስ ቸኮል ዝርዝር አለሁ። የድሬዳዋ አስተዳደር የፌዴራል አቃቤ ሕግ ድሬዳዋ ቅርንጫፍ ጽህፈት ቤትና የድሬዳዋ ፖሊስ በጋራ ያዘጋጁት ይህ የእርቅ መድረክ ከሁለት ወር በላይ የቆየው ግጭት ይካሄድባቸው የነበሩ ሰፈሮች ነዋሪዎችን ወደ ቀድሞ አብሮነታቸው ለመመለስ እንዲሁም ከቤታቸውና ሰፈራቸው የተፈናቀሉ ነዋሪዎች ወደ ቤታቸው እንዲመለሱ ለመርዳት ያስችላል ተብሏል። በምክትል ከንቲባ ከድርጀዋር የመክፈቻ ንግግር የተጀመረው ይህ መራ ግብር በየሰፈሩ ወርደው ነዋሪዎችን የሚያስታርቁ የሀገር ሽማግሌዎችን የሃይማኖት አባቶችንና ታዋቂ ግለሰቦችን ቃለ በማስገባት ነበር። ስለሚጠበቅባቸው ዝርዝር ስራዎች ገለጻ የተደረገላቸው ሴት እና ወንድ ሳይል

እንጆቻችን ካሁን በኋላ አይቆጡብንም አይታሰሩብንም። ይህን ሁላችንም እንግዲህ ቃል ገብተናል። በጆቻችንም የህዝቡን ቃል ተቀብለው በሰላም መርተው የሰላም ሀገር የሰላም ከተማ እንዲያደርጉ ቃል ገብተዋል። የእርቅ መርሃ ግብሩ ከታሳስ 15 ከታሳስ 25 የሚካሄድ እንደሆነ በድርጊት መርሃ ግብሩ ላይ ተገልጿል። ግጭት ተከስቶባቸው የነበሩ ሁሉም ሰፈሮችም በእርቅ መርሃ ግብሩ እንደተካተቱ ነው የፌዴራል አቃቤ ቅ ድሬዳዋ ቅርንጫፍ ምክትል ኃላፊ አቶ ረዴት ግርማ ያስታወቁት። እንግዲህ ይህ የእርቀ ሰላም ለማካሄድ አደረጃጀቱን በመጀመሪያ ለመናገር ያህል አደረጃጀቱ ከስር የሚመጣ ነው ማለት ነው። የተመረጡ 22 መንደሮች አሉ ማለትም 44 ማለት ነው ሁለት ሁለቱን አንድ ላይ እያደረግን ነው። የማስታረቅ ስራው እዚህ በዝርዝር ለአስተባባሪዎች ስለሚሰጥና በየአካባቢው ለምትመደቡ አስተባባሪዎች እንዲሁም ሃይማኖት አባቶች ሽማግሌዎችና የአባገዳዎችም በዛው አግባብ የሚመደብ ይሆናል። ለምሳሌ መልካ ጀብዱ ላይ ገንደ ውርሶና ገንደ ወዳ የሚባል ሰፈርን በአንድ አካባቢ የምናስታረቅበት ሁኔታ እንዳለ ከዛ ሙርቱጉቱ ከገንደ ተስፋ፣ ገንደ ተስፋ ከቶኒና ዳርፉር ሰባተኛ ከመንገድ በላይና ከመንገድ በታች ቦረን፣ ቦረን መስቀለኛ ከቀጠና አንድ፣ መስቀለኛ ከገንደ ተስፋ፣ መስቀለኛ ከሙርቱጉቱ ሼክ ቡሽራ፣ ከዛ ባርጌሌ ሀዲድ መስመር መቃብር አካባቢ ፓፓ ጎሮ ማለት ነው። ገንደቦዬ ከገንደ ኮሬ ወጣቶች ጋር፣ ገንደቦየ ከገንደ ሎኒ ጋር፣ ገንደ አዳ ከገንደ ሚስኪን፣ ገንደ አዳ ከገንደ ቁጭቁጭ፣ ገንደ ጋራ ከአዲስ ከተማ ቀፊራ ከሰባ ዳቦ መጋላ ከአምስተኛ ገንደ ጨፌ ከኡራኤል አካባቢ ጋር ነው። እንግዲህ እነዚህ አሁን እኛ ባደረግነው ምልከታ በግጭትና ዘላቂ የሆነ ሰላም የሌለባቸው ቦታዎች ናቸው ብለን የመረጥናቸው ናቸው። በዝርዝር በእያንዳንዱ ሰፈር እርቅ ከተፈጸመ በኋላ መጀመሪያ ላይ በቀበሌ ደረጃ ቀጥሎም በአስተዳደር ደረጃ ሰፋ ያለ እርቅ እንደሚካሄድ ነው የተገለጸው። ይሁንና ከግጭቶች ጋር በተያያዘ ወንጀል ፈጽመው ክስ የተመሰረተባቸውና ወደፊትም ሊመሰረትባቸው የሚችሉ ተጠርጣሪዎች የክስ ሂደታቸው እንደሚቀጥል ነው የፌዴራል አቃቤ ሕግ ያስታወቀው። በስካሁኑ በእስካሁኑ ሂደት 96 ተጠርጣሪዎች በቁጥጥር ስር ውለው ክስ እንደተመሰረተባቸው ያስታወቁት አቶ ረዴት በቀጣይም ጉዳያቸው እየተመረመረ ያሉና ሊከሰሱ የሚችሉ ሌሎች ተጠርጣሪዎች መኖራቸውንም ተናግረዋል። የእርቁ ሂደትና ተጠርጣሪ ወንጀለኞችን ለፍርድ ማቅረብ የማይጋጩ ናቸው ብለዋል አቶ ወረዴት። ምንም እንኳ በአስተዳደር ደረጃ ዝርዝር እቅድ የወጣለት የእርቅ መርሃ ግብር ቢኖርም፣ አስቀድመው በራሳቸው ጊዜ እርቅ ሊያካሂዱ ሲንቀሳቀሱ የነበሩ አንዳንድ ሰፈሮች ግን አስቀድመው እርቅ አካሂደዋል። ባለፈው እሁድም በባርጌሌና ና ሰባተኛ ሰፈሮች ሁለት የእርቅ መርሃ ግብሮች መካሄዳቸውን ነዋሪዎች ለቪዮ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬ ዳዋ የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪ ዝግጅታችንን ነው። አሁን የአድማጮች አስተያየት የምንሰማበት ሰዓት ነው። በተለያዩ ቦታዎች ከእምነት ጋር ተያይዘው የሚነሱ ጥቃቶችና ግጭቶችን ለመቀነስ የወጣቱ ሚና ምንድን ነው? እኔ ቃልአብ ኃይሉ ነው። በሀገራችን ብዙ ነገሮች ሊከሰቱ ይችላሉ። ግን ሰዎች ለእነዚህ ችግሮች መፍትሄ ሲያፈላልጉ ወይም ደግሞ ብለው ሲናገሩ መጀመሪያ እዛ ነገር ላይ እዛ ጉዳይ ላይ ለውጥ መፍጠር እንችላለን የሚለው መጀመሪያ ጥያቄ መመለስ አለበት። ያንን ከመለስም በኋላ ያለን አቅም ተጠቅመን ያንን ነገር ለመፍታት ወይ ችግሩን ለማቆም ብንሞክር ጥሩ ነው። በትክክል ስለ ጉዳዩ ወይም ደግሞ ስለተፈጠረው ነገር ምንም አይነት ከሁለቱም ጎን እውቀቱ ከሌለን ማንኛውንም አክሽን ባንወስድ ጥሩ ነው። ምክንያቱም በአልሆነ ኢንፎርሜሽን ሌላም ነገር እኛ እራሳችን ኮዝ ልናረግ ስለምንችል ከመወሰናችን በፊት ሁለቱንም ሳሄድ አይተን ከእኛ የሚጠበቀውትን ነገሮች ብናረግ ጥሩ ነው እላለሁ ብዬ አስባለሁ። ዳዊት ማሙ፣ አብዛኛዎቹ ችግሮች የተሰቱት በወጣቶች እና አክቹዋሊ ወጣቱ ማድረግ ያለበት ብዬ ማስበው ወይም እንደ መፍትሄ መቀመጥ ያለበት አብዛኛው ክፍል ወጣት ነው። የባሰው ደግሞ ምንድን ነው? ስራ አጥ ነው። አብዛኛው ስራ አጥ መሆኑ በራሱ የሚፈጥረው በራሱ ላይ የተስፋ መቁረጥ ይሰማው ያደርገዋል። ስለዚህ በጣም አንደኛ ስራ ፈጣሪ መሆን አለበት ብዬ ማሰራ ከሆነ የሚጠር ከሆነ የሚለወጥ ከሆነ ከእንደዚህ አይነት ችግሮች ራሱን ያገላል። ስራዎች ላይ ሂደቶች ላይ ለውጦች ላይ እና ራሳችንን ሀገራችንን በማሻሻል ሂደት ላይ የምናተኩር ከሆነ ለእንደዚህ አይነት ችግሮች ወይም ደግሞ ለእንደዚህ አይነት ደካም የሆኑ አስተሳሰቦች ቦታና ጊዜ አይኖረንም። ምክንያቱም እኛ በስራ ተጠምደን እያለን አላስፈላጊ ወሬ ጥላቻ፣ አሚት ወይም በሃይማኖት ወይም በህብረተሰብ ደረጃ ላይ የሚደርሱ ችግሮች ላይ ቦታና ጊዜ አይኖረንም ማለት ነው። ስለዚህ ወጣቱ ራሱን ለለውጥና ለስራ ቢያዘጋጅና እንደዚህ ነው። ሰለሞን ታረቀ እባላለሁ ወጣቶች እንደዚህ አይነት በሀገር ላይ አላስፈላጊ ድርጊቶች ሲፈጸሙ እንዲሁም ደግሞ በሀይማኖት በኩል ወጣቶች በዚህ በኩል ግጭት ከመፈጠሩ በፊት ያው ወጣት ማለት የአካባቢን ሰላም ደህንነት ሊያስከብር የሚችል ብሎም ደግሞ ለቀጣይ ሀገርን መረከብ የሚችል እንደመሆኑ ይመጣል በቅድሚያ ግጭት እንዳይፈጠር አካባቢ በተለያየ የመልኩ በዘረውጥም ሆነ አላስፈላጊ ነገሮችን መቆጣጠር ይኖርበታል ልክ እንዳየም ሆነ ትክክለኛ መረጃ ነው ብሎ እያመነበትን ለህግ የመጠቆም እንዲሁም ደግሞ ነገሮችን ሁሉም በተረጋጋ መልኩ በማየት ምን ይሆን ብሎ መመርመርና ቆም ብሎ ማሰብ መቻል ይኖርበታል። ወጣቱ ግጭቱ ከተፈጠረ በኋላ ደግሞ ያደረገው አካል ማን ሊሆን ይችላል፣ እንዴትስ ሊሆን ቻለ የሚለውንም ያው በትክክለኛ መረጃ መደገፍ፣ እውነታውን ነገር ማወቅ ፈጥኖ ከሌ ወይም እንደዚህ ነው ብሎ በስህተት መንገድ ሳይሄድ እውነታውን ነገር በማጋለጥ ለህግ ማቅረብ ይኖርበታል። ከዛ ውጭ ደግሞ የሚመለከተው አካል መነጋገር ይኖርበታል። ፌደራል የሚመለከት ከሆነ ፌደራል፣ የክልሉን መንግስት የሚመለከተ ከሆነ ከክልሉ መንግስት ጋር እንዲሁ ለማነጋገር የጥፋት ኃይሎችን መለየት ገር ይኖርበታል። አስተያየትና ምላሻችሁን ለሰጣችሁን ወጣቶች ምስጋናችን ይድረሳችሁ። somebody sing joy one more time joy እኔ የጨፈርኩ ስለነበር ትንፋሽ ለኝ። የሰማነው ጆይ ቱ ወርልድ የተሰኘው የእርዝ ዊንድ እን ፋየር ሙዚቃ ነው። ዛሬ ይህን ሙዚቃ የጋበዝንበት ልዩ ምክንያት ምንድን ነው ሲሆን ነው እንግዲህ የአውሮፓውያን ወይም የፈረንጆች ገና የምንለው ነገ ይከበራል። ዛሬ ደግሞ ዋዜማው ነው። እኛ ብቻ ነን እዚህ ቢሮ ውስጥ ያለ ነው። አብዛኛው ሰው አብዛኛው ይህንን በዓል እንግዲህ በየቤቱ ለማክበር ተሰማርቷል። በምዕራባውያኑ አቆጣጠር በሚጠቀሙ ሀገራት፣ በብዙ ሀገራት እየተከበረ የሚገኝ ቀን ነው። ዋዜማ ነው። ነገ ደግሞ ገና ነው። አድማጮችም ከዚህ የበዓል ድባብ ትንሽ እንዲቃመሱ በማሰብ ሙዚቃ የጋብዝ። ስለዚህ መልካም በዓል የገናን በዓል ይሁንላችሁ። ለምታከብሩ ሁሉ መልካም በዓል ይሁንላችሁ። ጽዮን ግርማ እንዲሁም ሀብታሙ ስዩም አብረናችሁ ነበር ከሞክቢል ያቤሮ ጋር። መልካም የገና በዓል ይሁንላችሁ። ደህና ደሩ።